ጥያቄ ስምንት ህመምንና ታካሚዎች መጎብኘትን የተመለከቱ ስነ ምግባሮችን ወይም አዳቦች ይጥቀሱ። መልስ፣ አንደኛ ህመም ከተሰማኝ ቀኝ እጅን በሚያመኝ ስፍራ ላይ አድርጌ ሦስት ጊዜ ቢስሚላህ ካልኩ በኋላ ሰባት ጊዜ እንዲህ እላለሁ፦ አዑዙ ቢዒዘቲላሂ ወቁድረቲህ ሚን ሸሪ ማ አጅዱ ወኡሓዚር ትርጉሙም ከሚሰማኝ ክፋት በአላህ ክብርና ኃይል እጠበቃለሁ እና እጠነቀቃለሁ። ሁለተኛ አላህ በወሰነው ነገር ወድጄ እታገሳለሁ። ሦስተኛ የታመመ ወንድሜን ለመጠየቅ እሯሯጣለሁ፣ ዱዓም አረግለታለሁ። እርሱ ዘንድ ግን አብዝቼ አልቀመጥም። አራተኛ፣ ገና ሳይጠይቀኝ ሩቃ አደርግለታለሁ። አምስተኛ፣ በሚችለው መጠን እንዲታገዝ ዱዓ እንዲያደርግ ሶላቱንም እንዲሰግድና በቻለው ልክ ንጽሕናውንም እንዲጠብቅ እመክረዋለሁ። ስድስተኛ፣ ለሕመምተኛ የሚደረገው ዱዓ ሰባት ጊዜ እንዲህ ማለት ነው። አስአሉ ላህ አልዓዚም ረብ አልዓርሽ አልዓዚም አንየሽፊክ ትርጉሙም ታላቅ የሆነውን እና የዐርሽ ጌታ የሆነውን አላህ እንዲያሸርህ እለምነዋለው ማለት ነው።